ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ግንቦት 12 2012 ዓ ም ዝግጅታችን ጀመረ። ሶስት አንድ ክላስ ተዘግተን ያለ ነው ከገባን ቢያንስ ሀያ ቀን ምናምን ሆኖናል፣ እና ምርበራ ውጤት ዝም ብሎ በወሬ እየመጡ የሆነ የማሳመኒያ ቃላት ነው የሚሰጡን። ዝም ብሎ እናንተ ደህና ናችሁ ምናምን፣ ወረቀት የለም፣ እኛ ምንም ማስረጃ ነገር የለንም። እንደገና በሽንት ቤቱ ዙሪያም ሽንት ቤቱ ትክክል አይደለም። እንደገናም ውሃ ራሱ ስንቀዳ መከላከያ ወታደሮች ራሱ ብዙ ጫና ያደርሱብናል። በጅግጅጋ ከተማ ለይቶ ማቆያ የሚገኙ ከጎረቤት ሀገራት ተመላሽ ኢትዮጵያውያን መካከል አንዱ ናቸው። የሶማሌ ክልል የጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ ምላሽ አላቸው። ትራንስፖርቴሽን የሚያቀርበው ፌዴራል መንግስት ነው። ዛሬ አራት መቶ አስራ አንዱ ይወጣሉ። በጋ ወደ የክልላቸው ይሄዳሉ። መኪናዎቹ ገብተውላቸዋል። ትክክል ነው። መዘግየት አለ። መዘግየቱ በነበረው ግን ያው መኪና ሲቀርብና ዳታን ስንና ስንለዋወቅ ውጤትም በተመለከተ በተወሰደ ኦልሞስት ዘገየ ከተባለ አንድ ቀን ወራት አንድ ጊዜ አንድ ቀን ተኩል የትንላል እንጂ ይነገራል ባለቤት ያው ኔጌቲቭ ፖስት የሚያምንም የሚያዘገይ ነገር የለም። ሙሉ ዘገባውን በአብይ ርዕስ እንመለስበታለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅታችንን በፌስቡክ ላይቭ እና በአሃዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍሰሀዬ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ዓለም አቀፉን ወረርሽኝ ኮሮና ቫይረስን ለመግታት ከአፍሪቃ ጋር በዓለም አቀፍ ደረጃ የአንድነት ስሜት መኖር ወሳኝ ነው ብለዋል። የአፍሪቃን የጤና ስርዓትና የምግብ አቅርቦት ዋስትናን በማጠናከር ተግባር ለመርዳት የገንዘብ ቀውስም እንዳይደርስባት ዓለም አቀፍ ጥረት እንዲኖር ጥሪ ማቅረባቸው ታውቋል። የአፍሪካ ሀገሮችና የአፍሪካ ህብረት ለይቶ የማቆያ ተግባርን በማስፈጸም ድንበሮችን በመዝጋትና የቫይረሱን መዛመት ለመገደብ በቀጠናዊ ትብብር ላይ በመተማመን ላሳዩት ፈጣን እርምጃ እንደሚያሞግሱ ጉተሬስ ዛሬ ተናግረዋል። ወረርሽኙ አፍሪቃ ላይ አደጋ ደቅኗል። የቆየውን የእኩልነት ጉድለት ያባብሳል። የተመጣጠነ ምግብ እጦትና ለበሽታ ተጋላጭነትም እንደዚሁ። ለአፍሪካ ሸቀጦችና ለጉብኝት የነበረው ፍላጎት እየቀነሰ ነው። በውጭ ሀገራት የሚኖሩ ሰዎች ወደ ሀገራቸው የሚልኩት ገንዘብም እያሽቆለቆለ ነው። የንግድ ቀጠናን የመክፈቱ ዓላማ ወደኋላ ተገፍቷል። ስለሆነም በሚሊዮኖች የሚቆጠሩ አፍሪካውያን በከፋ ድህነት ላይ ሊወድቁ ይችላሉ ሲሉ ዋናው ጸሐፊ ስጋታቸውን ገልጸዋል። የአፍሪካ ሀገሮች ደግሞ የኮሮና ቫይረስ ክትባትና መድኃኒት ከተገኘ እኩልና ዋጋው በቀነሰ መልኩ ተደራሽ እንዲሆን እንዲያደርጉ ዋናው ጸሐፊ ጥሪ አቅርበዋል። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል ኮቪድ-19 ከ2800 በላይ የሚሆኑ ሰዎች ህይወት ማጥፋቱን አስታውቋል አፍሪካ ውስጥ በኮሮና ቫይረስ በሽታ ብዙ ሰዎች የሞቱባቸው ሀገሮች ደቡብ አፍሪካ፣ ግብፅ፣ አልጄሪያ፣ ሞሮኮ እና ናይጄሪያ መሆናቸው ታውቋል። የኮቪድ-19 መከላከያ ክትባትና መድኃኒቶች በዓለም አቀፍ ደረጃ ለሁሉም በተመጣጣኝ ዋጋ ተደራሽ እንዲሆኑ ለሚጠይቀው የዓለም የጤና ሸንጎ ውሳኔ ዩናይትድ ስቴትስ ቅሬታ ቢኖራትም የድጋፍ ድምጿን ሰጥታለች። ዘጋቢያችን ሊሳ ሽላይን ከጀኔቫ የላከችውን ዘገባ በአውሮፓ ሀገሮች አስተባባሪነት የተመራ ውሳኔ በበርካታ የዓለም የንግድ ድርጅት ስምምነቶች ውስጥ የተካተተው የአእምራዊ ንብረት መብቶች ጋር ተያያዥ ንግድ ነክ ጉዳዮችን የሚመለከተው ክፍል ረገብ እንዲል ይጠይቃል። ያ ሲሆን ሀገሮች በርካሽ ዋጋ የሚገኙ የኮቪድ-19 ክትባቶችና መድኃኒቶችን በህጋዊ መንገድ ከውጪ ለመግዛት ወይም ለማምረት ያስችላቸዋልና። ዩናይትድ ስቴትስ ግን ይህን ገና ሲረቀቅ ጀምራ ተቃውማለች። የመድኃኒት አምራች ኩባንያዎችን የፈጠራ ውጤት ባለቤትነት መብት መግፈፍ ትርፋቸውን፣ ይቀንስባቸዋል አዳዲስ መድኃኒቶችን የመፍጠር ፍላጎት እንዳይኖራቸው ያደርጋል ብላ ተከራክራለች። ውሳኔው መተላለፉን ተከትሎ ባወጣችው መግለጫ ጉዳዩን ሚዛናዊነት በሌለው እና ባልተሟላ መንገድ ተመለከተ ስትል የነቀፈችው ዩናይትድ ስቴትስ ኮቪድ-19ን ለመዋጋት የሚያስፈልጉ ውጤቶች ላይ ወሳኝ ምርምር፣ ፈጠራና ስርጭት እንዳይፋጠን ሊያደርግ ይችላል ስትል ነቅፋለች። የዓለም የጤና ድርጅትን የኮቪድ-19 ወረርሽኝ የመጋፈጥ ክንዋኔን አስመልክቶ የተሰጡት ዓለም አቀፍ ምላሾች ላይ ነጻና አጠቃላይ ግምገማ እንዲከናወን ጉባኤው በዚህ ውሳኔው ጥሪ አቅርበዋል። ግምገማውን በተገቢው ፍጥነት ለማስጀመር ዝግጁ መሆናቸውን የዓለም የጤና ድርጅቱ ዋና ዲሬክተር ዶክተር ቴድሮስ አድሃኖም አስገንዝበዋል። የዓለምን የጤና ደህንነት ለማጠንከር የዓለም ጤና ድርጅትን አቅም ለማጎልበትም ሆነ ለበለጠው አስተማማኝ ደህንነት የሚደረገውን ጥረት ሁሉ እንደግፋለን። እንደ ሁልጊዜው የዓለም ጤና ድርጅት ግልጽ፣ ቀጥተኛና ተጠያቂነት ያለው ተቋም ሆኖ እየተሻሻለ ለመሄድ ጠንክሮ ይሰራል። ዶክተር ቴድሮስን ከቻይና ጋር እጅና ጓንት ናቸው ብለው የሚወነጅሏቸው ፕሬዝደንት ዶናልድ ትራምፕ ጉባኤው ከመጠናቀቁ አስቀድሞ በላኩላቸው ደብዳቤ ድርጅቱ በ ሰላሳ ቀን ጊዜ ውስጥ መጠነ ሰፊ የለውጥ እርምጃ ካልወሰደ ለድርጅቱ የምንሰጠውን መዋጮ ለዘለቄታው እናቆማለን ሲሉ ዝተዋል። ወረርሽኙን በመጋፈጥ ረገድ በዝግጁነቱም በምላሾቹም ረገድ የተገኙ ልምዶችን መገምገም ተገቢ መሆኑን የሚያምኑት ዶክተር ቴዎድሮስ አሁን ግን የድርጅታቸው ቅድሚያ ትኩረት ባለው አቅም ሁሉ ወረርሽኙን መዋጋትና ሕይወት ማትረፍ እንደሆነ አስገንዝበዋል። በዚህ የሚስማማው ዓለም አቀፉ ግብረሰናይ ድርጅት ኦክስፋምም የደብልዩ ኤች ኦ ሙሉ ትኩረት ሀገራት ጸረ ኮቪድ-19 ትግሉን ማስተባበር መሆን በሚገባው በአሁኑ ጊዜ መሰረታዊ ለውጥ አድርግ ብሎ መጠየቅ ከባድ ውድቀት መጋ ባለፉት 24 ሰዓታት ውስጥ በተደረገው 3460 የላቦራቶሪ ምርመራ 24 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በዛሬው ዕለት ቫይረሱ እንደተገኘባቸው የተገለጹት ግለሰቦች 18 ወንዶችና ስድስት ሴቶች ሲሆኑ ከአራት ዓመት እስከ 57 ዓመት የዕድሜ ክልል ውስጥ የሚገኙ ናቸው። በአጠቃላይ በአሁኑ ሰዓት በኢትዮጵያ ቫይረሱ በምርመራ የተገኝባቸው ሰዎች ቁጥር 389 ደርሷል ሲል የኢትዮጵያ የጤና ጥበቃ ሚኒስቴር አስታውቋል። ቫይረሱ የተገኘባቸው ዘጠኝ ሰዎች ከአዲስ አበባ፣ ሰባት ሰዎች ከትግራይ ክልል እንዲሁም ስምንት ሰዎች ከአማራ ክልል ሲሆኑ ከእነዚህ ውስጥ አስራ ሁለት ሰዎች የውጭ ሀገር የጉዞ ታሪክ ያላቸው ስምንት ደግሞ ንክኪ የነበራቸው እና ቀሪዎቹ አራት ሰዎች ደግሞ ምንም አይነት የጉዞ ታሪክም ሆነ ንክኪ የሌላቸው መሆናቸውን የጤና ጥበቃ ሚኒስቴር ዛሬ ቀትር ላይ ባወጣው የፌስቡክ መግለጫ አስታውቋል። ካሜሩን ዛሬ ብሔራዊ በዓልዋን እያከበረች ነው። በኮሮና ቫይረስ ምክንያት የተደነገጉ የመንቀሳቀስ ገደቦች ባሉበት፣ እንዲሁም በሀገሪቱ ወታደራዊ ኃይሎች እና በእንግሊዝኛ ተናጋሪ አማጽያን መካከል ግጭት በሚካሄድበት ወቅት ነው በዓሉ የተከበረው። ፕሬዚዳንት ፖል ቢያ ለመጀመሪያ ጊዜ ትላንት ማታ ስለ ኮሮና ቫይረስ በቴሌቪዥን አንስተዋል። የሀገሪቱን ብሔራዊ ዕለት ለማክበር ባደረጉት ንግግር ስለ ኮሮና ቫይረስም እንዳነሱ ተዘግቧል። የኮሮና ቫይረስ እየተዛመተ ባለበት በሆነ ወቅት በዚህ ዓመቱ ብሔራዊ በዓል ወታደራዊ ሰልፍም ሆነ ሌላ ፈንጠዝያ አይኖርም ማለታቸው ተዘግቧል። ከህዝባዊ መሰባሰብ ይልቅ ህዝቡ ለብሔራዊ አንድነት እንዲሰራ እና የአካል መራራቅ መመሪያን እንዲተገብር መክረዋል። እንደ አውሮፓ አቆጣጠር ከ1982 ዓ ም አንስቶ ሀገሪቱን የገዙት የ87 ዓመት ዕድሜው ቢያ ወደ ውጭ ሀገራት መጓዝ እንደሚያዘወትሩ በዚህም እንደሚነቀፉ ታውቋል። ለሁለት ወራት ያህል ድምፃቸው ባለመሰማቱና ስለ ኮሮና ቫይረስ ባለመናገራቸው ስለ ጤንነታቸው ጉዳይ ግምቶች ሲነዙ ቆይተዋል። በምስራቃዊቷ የአፍሪካ ሀገር ብሩንዲ የመምረጥ መብት ያለ የረጅም ጊዜውን ፕሬዚደንት ፔየር እንኩርንዚዛን ለመተካት ድምፅ ሲሰጡ ውለዋል። እንኩርንዚዛ ለ15 ዓመታት ያህል ስልጣን ላይ ከቆየ በኋላ ከስልጣን ይወርዳሉ። ካለፉት አምስት ዓመታት ወዲህ በሀገሪቱ ግጭቶች የታከሉባቸው ተቃውሞዎች ሲካሄዱ ቆይተዋል። ለሶስተኛ ጊዜ በስልጣን ለመቆየት ያደረጉት ሙከራ ባስከተለው ግጭት ምክንያት ከ300 ሺህ በላይ የሚሆኑ ሰዎች በደህንነት ከዳሸቀችው ሀገር ለመሰደድ ተገደዋል። የተባበሩት መንግስታት ድርጅት ያካሄደው ምርመራ በህዝባዊ መነሳሳት ወቅት በመቶዎች የሚቆጠሩ ሰዎች በጸጥታ ኃይሎች መገደላቸውን ገልጿል። ፕሬዚዳንትን ኩርንዚዛ ያቀረቧቸው የቀድሞ ጄኔራል ኤቨረስት እንዲሁ ሺመና፣ የዋናው ተቃዋሚ ፓርቲ መሪ አጋቱን ሩዋሳ የሚገኙባቸው ሰባት ሰዎች ለፕሬዚዳንትነት እየተወዳደሩ ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1244 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 11 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አትቪ አማሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የፊቼ ጫምባላላ በዓል በኮሮና ቫይረስ ምክንያት በሲዳማ ወረዳዎችና በሐዋሳ ከተማ ለባሰ ችግር የተጋለጡ ዜጎችን በመደገፍ የተከበረ ነው። በዓሉን ለማክበር ግብዓት ላይ የሚውሉ ሻፌታ የመሳሰሉ ሰፋፊ ሱነ ስርዓቶች አሉ። እነዚህን ስርዓቶች ጭምር ስንከውን ጎረቤት በመጠራራት ነው የሚፈጸመው። ይሄ ሁኔታ በአሁኑ ጊዜ የማይቻል እና ብናደርገው ከፍተኛ አደጋ ሊያስከትል የሚችል መሆኑን በመገንዘብ በዓሉን አብሮ የሚኖር ቤተሰብ ብቻ በመሰባሰብ ሌላውን ግን አስቀድሞ ካለው በማካፈልና ሁሉም ባለበት ማክበር ይኖርብናል። የሲዳማ ዞን አስተዳዳሪ አቶ ደስታ ለዳሞ ናቸው። በሙሉ ዘገባ በሁለተኛው አጋማሽ ይመለሳሉ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት የተላለፈውን አካላዊ የመራራቅ ውሳኔ ተግባራዊ ለማድረግ የአሜሪካ ድምፅ ሰራተኞች በሙሉ በየቤታችን እንገኛለን። የምትከታተሉትን የዕለቱን ፕሮግራማችንንም የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በጅግጅጋ ከተማ ለይቶ ማቆያ ውስጥ የሚገኙ ከጎረቤት ሀገራት የተመለሱ ኢትዮጵያውያን መንግስት አስፈላጊውን ድጋፍ እያደረገላቸው እንዳልሆነ በመግለጽ ቅሬታቸውን አቀረቡ። የአሜሪካ ድምጽ ያነጋገራቸው በመቆያው የሚገኙ ኢትዮጵያውያን የአፍና አፍንጫ መሸፈኛ ማስክና ሳሙና እንዳልተሰጣቸው፣ በአንድ ክፍል ውስጥ ከሶስት እስከ ስድስት ሆነው እንዲኖሩ እንደሚገደዱ፣ እንዲሁም ከኮሮና ቫይረስ ነጻ ከሆኑ በኋላም እንዲሄዱ እንደማይፈቀድላቸው በመግለጽ የምግብ አቅርቦቱም የተጓደለ መሆኑን በመግለጽ ቅሬታቸውን አሰምተዋል። የሶማሌ ክልል ጤና ቢሮ በበኩሉ ክፍተቶች ቢኖሩም የተወራውን ያህል አይደለም በማለት ማስተባበያ ሰጥቷል። በዛሬው ዕለት አራት መቶ አንድ የሚሆኑት ከለይቶ ማቆያ ወጥተው ወደ የትውልድ አካባቢያቸው ይሄዳሉም ብሏል። አዲስ ቸኮል ዝርዝር ዘገባ አለው። ከየትኛውም የሀገሪቱ ለይቶ ማቆያዎች በላይ በተከታታይ ቀናት በርካታ የኮሮና ቫይረስ ያለባቸው ሰዎች በተገኙበት የጅጅጋ ለይቶ ማቆያ የሚገኙ ዜጎች ክልሉ አስፈላጊውን ድጋፍ እያደረገልን አይደለም ብለዋል። ቢኒያም የተባለ ወጣት የተለያዩ ችግሮች ያሉብን መሆኑ ብቻ ሳይሆን ቅሬታችንን የሚሰማን አካልም የለም ሲል ያማርራል። ምርመራ አደረጉላችሁ? ሄደን ምርመራ አድርገን እና ውጤቱን ሳወቃችሁ ምንድን ነው? አብርሃም የተባለ ሌላ ወጣትም የቢንያምን ቅሬታዎች ያጠናክራል። ከአንድ ክላስ ተዘግተን ያለ ነው። ከገባን ቢያንስ ሀያ ቀን ምናምን ሆኖናል እና ምርመራ ውጤት ዝም ብሎ በወሬ እየመጡ የሆነ የማሳመኒያ ቃላት ነው የሚሰጡን ዝም ብሎ እናንተ ደህና ናችሁ ምናምን፣ ወረቀት የለም፣ እኛ ምንም ማስረጃ ነገር የለንም። እንደገና በሽንት ቤቱ ዙሪያም ሽንት ቤቱ ትክክል አይደለም። እንደገና ውሃ ራሱ ስንቀዳ መከላከያ ወታደሮች ራሱ ብዙ ጫና ያደርሱብናል። ምን አይነት ጫና ያደርሱባቸዋል? ውሃ በምንቀዳ ሰዓት ድንጋይ የመወርወር እንደዚህ የማባረር ባህሪ አላቸው። ችግር አለ እነሱ ላይ ራሱ ማለት ነው። ምርመራ ተደርጓል። በአስራ አራተኛው ቀናችን ውጤት ይኸው እስካሁን የለም። ሀያ አንድ ቀን ማውሰናል። አልነገሯችሁም? ውጤት ውጤት አልነገሩንም፣ እያጉላሉ ነው። ምግብ ላይም በስነ ስርዓት አይደርሰንም። የሚመጣው ምግብ ራሱ የተስተካከል አይደለም። ከአንድ ወር በላይ የሚያለፋቸው አሉ። ወደ ፌዴራል ራሱ ምናምን ጤና ሚኒስቴር እንደዚህ ምናምን ነገር ራሱ በጤና ዙሪያ የምናወራውን ስንፈልግ ስንደውል ራሱ ስልክ ራሱ ያነሱ ፌዴራል ላይ ማለት ነው። እዚህም እንደዛው በቃ አማርኛ አይችሉም እያነሱ እንትን ሲሉ ማለት ነው። በራሱ በክልሉ እንትን ስናወራ አማርኛ አይችሉም። ወዲያውኑ ጆሮአችን ላይ ይደረግሙታል። እንደዚያ እዛ አይነት ጫና አለብን። ስለዚህ እኛ እዚህ ለማን መናገር እንችላለን? ለምን እኛ እንደዚህ በዚህ ሰዓት ያንስ ወይ ሳሙና እንኳን መንግስት ራሱ አይደግፈንም። በዛ ላይ በባዶ ከስደት ነው የገባ ነው። ሲልበር እንኳን መቀየሪያ የለንም። የምንለብሰው መቀየሪያ የለንም። በቃ በዛ አይነት ጫና ላይ ነው ያለን። እንደገና ደግሞ በሽታው ራሱ ሊስፋት አይቻለው። ምንም አይነት ስነ ስርዓት የለም። እንደገና ደግሞ የማክስ የሚባል ነገር ራሱ እኛ ለምን ራሱ ልናገኝ አልቻለም። ጥያቄያችን ራሱ ሊመለስ አልቻለም። ምክንያቱም የሶማሌ ክልል ጤና ቢሮ ኃላፊ የሆኑት ዶክተር ዩሱፍ መሀመድ በበኩላቸው የሚቀርቡ ቅሬታዎች በከፊል ትክክል ናቸው ይላሉ። ትራንስፖርቴሽን የሚያቀርበው ፌዴራል መንግስት ነው። ዛሬ አራት መቶ አስራ አንዱ ይወጣሉ፣ እየክልላቸው ይሄዳሉ። መኪኖቹ ገብተውላቸዋል። ትክክል ነው። መዘግየት አለ። መዘግየቱ የነበረው ግን ያው መኪና ሲቀርብ እና

ዩኒቨርሲቲውን ሰፖርት ለማድረግ ነው። ተጨማሪ ሮቶዎችን እና ተጨማሪ ቦቴዎችን አምጥተን ቋረጥ በሚያጋጠሙበት ሰዓት ያንን ሰፕላይ የምናደረግበት ሜት ና ከአሁን በኋላ እንዳይቸገሩ ና እንዳይቋረጥ ለማድረግ እየሰራን ያለንበት ሁኔታ ነው ያለው እዚህ። አጠቃላይ ከዚሁ ጋር ተያይዞ የሳሙና ና አፍና አፍንጫ መሸፈኛ ማስክም አቅርቦት የለንም ነው የሚሉት። ሳሙና ሰጠናቸዋል። ማስክ ነው፣ እኛም ራሳችን ልጥረት ስላለብን ሚመጣን ና ዛ ሰጣቸ ሳሙና ግን በነርሶ ነው የተሰጣቸው ለሁሉ። ምግብስ ግብ ዩኒቨርሲቲው ነው የሚያቀርበው፣ ያለውን ነገር ነው የሚያቀርብላቸው። እንግዲህ ተባለ የነበረው በጀት ነው የሚጠቀመው ያለ ምግብ ነው የሚያቀርብላቸው። ያን ነው ሚኖ ነው የሚያቀርብላቸው። አይታችሁታል፣ እየቀረበላቸው ያለውን ምግብ አዋቸ ነው ያው ተማሪዎች በሉት የነበረው ነው። ቤተክርስቲያን ሲ ከዩኒቨርሲቲ አስተዳደር ጋር እንነጋገራለን። ዞሮ ዞሮ ተማሪዎች ይሰጥ የነበረውን ነገር ነው እንትን እያለ ዶርም ላይ እዛ ለይቶ ማቆያ ውስጥ ዩኒቨርሲቲ ውስጥ በአንድ ክፍል ሶስት ሰው፣ አራት ሰው፣ አምስት ሰው እስከ ስድስት ሰው የሚኖርበት ሁኔታ አለ ነው የሚሉት። ላ በዛ ሁለት ነው ተለቀለቅ ያሉት ሌሎች አንዳንድ ነው ግን ችግሩ ምንድን ነው ውስጥ ራሳቸው አንድ ላይ እየተሰባሰቡ የሚተዋወቁት ቁጭ የሚሉበትና አብሮ የሚያድሩበት ሁኔታ አለ ግን እኛ ማክሲማም አንድ አንድ ክላስ ውስጥ ሁለት ሰው ነው ያለው። ማክሲማም የሶማሌ ክልል የለይቶ ማቆያ ጥረት እንዳለበት ከዚህ በፊትም ገልጾ የነበረ ሲሆን ተጨማሪ የለይቶ ማቆያዎችን እያዘጋጀ ነው ብለዋል ዶክተር ዩሱፍ። በዛሬው ዕለት እንዲወጡ የተወሰኑት 411 ኢትዮጵያውያን ወደ አራት ክልሎች ማለትም ወደ ትግራይ፣ አማራ፣ ኦሮሚያና የደቡብ ኢትዮጵያ ሕዝቦች ብሔራዊ ክልላዊ መንግስታት የሚሄዱ መሆናቸውን ያስታወቁት ዶክተር ዩሱፍ ሁሉም ክልላቸው ድረስ ነው የሚሸኙት ብለዋል። በተያያዘ በሶማሌ ክልል ከለይቶ ማቆያ ውጭ የመጀመሪያው የኮሮና ቫይረስ ያለበት ሰው በዛሬው ዕለት መገኘቱን ያረጋግጡት ዶክተር ዩሱፍ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ አደራ ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሄት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሄት ይቀጥላል። መቀመጫውን እዚህ ዩናይትድ ስቴትስ ያደረገው ዓለም አቀፍ ትብብር ለኢትዮጵያውያን መብት የተባለው ድርጅት የኮቪድ-19 ወረርሽኝን ለመከላከል የሚያግዙ የተለያዩ ቁሳቁሶችን ዛሬ ለኢትዮጵያ ጤና ሚኒስቴር አበርክቷል። በኢትዮጵያ የትብብሩ የድጋፍ አሰባሳቢ ኮሚቴ አስተባባሪ አቶ አማሃ መኮንን የተደረገው እርዳታ ወደ 11 ሚሊዮን ብር ወጪ የተደረገበት መሆኑን ተናግረዋል። የጤና ሚኒስትር ዶክተር ሊያ ታደሰ ደግሞ ለተደረገው ድጋፍ ምስጋና አቅርበዋል፣ ቀጣይነት እንደሚኖረውም ተስፋቸውን ገልጸዋል። ፀሐይ ዳምጠው በርክክቡ ስነ ስርዓት ላይ ተገኝታ ያጠናቀረችውን ዘገባ ታሰማናለች። ዓለም አቀፍ ትብብር ለኢትዮጵያውያን መብት ዩናይትድ ስቴትስ ውስጥ በኢትዮጵያውያንና ትውልድ ኢትዮጵያን የተመሰረተ ነው። በአርቲስትና የሰብአዊ መብት ተሟጋጅ ታማኝ በየነ የሚመራው ይህ ድርጅት ማህበራዊ ቀውስ ባጋጠመባቸው የተለያዩ ጊዜያት የበኩሉን እገዛ ለማድረግ ድጋፍ ሲያሰባስብ ቆይቷል። እነሆ አሁንም የኮቪድ-19 ወረርሽኝ በኢትዮጵያ መከሰቱን ተከትሎ በውጭ ሀገር ከሚኖሩ ኢትዮጵያውያን ገንዘብ አሰባስቧል። በተሰበሰበው ገንዘብ አስፈላጊ ያላቸውን የተለያዩ የንጽህና መጠበቂያና የሕክምና ቁሳቁሶች ገዝቶም ዛሬ ለኢትዮጵያ ጤና ሚኒስቴር አስረክቧል። በኢትዮጵያ የድርጅቱ ድጋፍ አስተባባሪ አቶ አማሀ መኮንን የድጋፉን ዝርዝር ይገልጻሉ። በሌሎች ሀገሮች እንደታየው ሁሉ በሀገራችንም የቫይረሱን ስርጭት በመከላከልና የታመሙትንም በማከም በጎ አድራጊ ፈቃደኞችን ከቫይረሱ መጠበቅ ካልተቻለ አጠቃላይ የቫይረሱን ስርጭት በመቆጣጠርና የታመሙትንም በማከም ሞትን ለመቀነስ በሚደረገው ጥረት ላይ ከፍተኛ ፈተና እንደሚሆን በመታ ቅድሚያ በዚህ ረገድ ያለውን ክፍተት ለመሙላት የሚደረገውን ጥረት ለማገዝ አሁን ለማስረከብ የቀረብነውን እቃ ሁለት ሺፕመንት ከቻይና ሀገር በኢትዮጵያ አየር መንገዱ በኩል ተጓጉዞ ባለፈው ሳምንት እዚህ የደረሰ ነው። ይህ የግል መጠበቂያ ወይም ፐርሰናል ፕሮቴክሽን ኢኩፕመንት የማጓጓዣ ወጪውን ሳይጨምር 11 ሚሊዮን ብር የፈጀ ነው። አቶ አማ አክሎም የድጋፉ አይነት የተወሰነው በወረርሽኙ ምክንያት አፋጣኝ መፍትሄ የሚያስፈልጋቸውን ጉዳይ በመለየት መሆኑን ጠቁመዋል። እየተሰሩ ስላሉት ስራዎችም አብራርቷል። ወረረሹን ለመከላከል እየተወሰደ ካለው የአስቸኳይ ጊዜ እርምጃ ጋር በተያያዘና ከተለያዩ በምስራቅ ኤዥያና ከአፍሪካ አገራት እንዲወጡ ተደርገው በድንገት በብዛት ወደ አገራቸው መጥተው በየመጠለያ ጣቢያ ያሉ ወገኖቻችንን የምግብና ወደ አስር ሚሊዮን ብር የሚያወጣ ድጋፍ የምግብና ተመሳሳይ ድጋፍ ለማድረግ አቅደናል። በሁለተኛ ደረጃ የቫይረሱን ስርጭት ለመከላከል አይነተኛ ከሆኑት መንገዶች አንዱ የእጅ ንጽህና መጠበቅ ሲሆን ለዚህም ከሚያገለግሉ ምርት አንዱ የሳኒታይዘር እንደሆነ ይታወቃል። ይህ ምርት አሁን ካለው ከፍተኛ ፍላጎት አንጻር በሀገር ውስጥ በበቂ ሁኔታ ይገኛል ተብሎ አይታመንም። ከተኛ የኢኮኖሚ ደረጃ ላይ የሚገኙ የሕብረተሰባችን ክፍሎች እንደፈለገ ገዝቶ ለመጠቀም አይቻልም። በመሆኑም በሀገር ውስጥ የምርት መጠኑ እንዲጨምር እገዛ ማድረግ በሁለተኛ ደረጃ የተያዘ እቅድ ነው። ይሄን ከቅድም በላይ ሄዶ በአሁኑ ወቅት በአዲስ አበባ ዩኒቨርሲቲ የፋርማሲ ትምህርት ቤት ስር የሚገኘውን የሳኒታይዘር ማምረቻ አሁን ባለው አቅሙ በቀን 2 መቶ ሊትር ነው የሚያመርተው። ይህንን ተቋም ሚሊየን ብር የሚጠጋ የማምረቻ መሳሪያ ድጋፍ ለማድረግ ጤና ሳይንስ ኮሌጅ ከፋርማሲ ኮሌጁ እና በዚህ ጉዳይ ላይ የተሳተፈ ካለ ሌላ አንድ አሜሪካን ሀገር የተመዘገበ ድርጅት ኢትዮጵያዊነት እንዲሁም በግሎባል ያስ በኩል የመግባቢያ ሰነድ ተፈርሞ ስራው በመደረግ ላይ ይገኛል። ዓለም አቀፍ ትብብር ለኢትዮጵያውያን መብት በተባለው ድርጅት የተደረገው ድጋፍ በተለይ በጤና ተቋማት ውስጥ ውስንነት ያላቸውና በጣም አስፈላጊ የሆኑ መሳሪያዎች የተካተቱበት መሆኑን የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ ተናግረዋል። ድርጅቱ ያለብንን ክፍተት ጠይቆን እኛ በነገርነው መሰረት አስፈላጊ ቁሳቁሶች ስላመጣለን እናመሰግናለን ብለዋል። በርካታ እስከ 11 ሚሊዮን ብር የሚያወጣ ቁሳቁሶች ተበርክተዋል። በተጨማሪ የሙቀት መለያዎች፣ ሳኒታይዘሮችን ያካተተ ሰፋ ያለ ስራ መስራት የምንችልበትን በርካታ እቃዎችን ተረክበናል። እንግዲህ ይሄ ይሄ ትብብር አቀናጅቶት ከኢትዮጵያ ውጭ የሚኖሩ ኢትዮጵያዊያንና ትውልደ ኢትዮጵያውያን ለዚህ ስራ ኢትዮጵያ እያደረገች ላለችው ርብርብ ለማገዝ የራሳቸውን ያሳዩት ትልቅ ቁርጠኝነት እና ይህንን እንግዲህ በጋራ አብረን ከሰራን ብዙ ነገር እንደምናደረግም እንደተባለው ማሳያ የሆነ ገዛ ነው። ስለዚህ ከዚህም ቀጣይ ደግሞ ተጨማሪ ገዛዎችንም ለማድረግ ስራዎችም እየሰሩ ይገኛሉ። ይሄ በተለይ ደግሞ የኢንፌክሽን መከላከያ እና የግል መጠበቂያ መሳሪያዎች ይህንን ወረርሽኝ ለመቆጣጠር ከምናደርገው ርብርብ አኳያ ትልቅ አስተዋጽኦና ትልቅ ሚና ያላቸው እንደመሆኑ በጤና ሚኒስቴር እና በዚህ በሴክተሩ አጠቃላይ ስም ይህንን የዓለም አቀፍ ትብብር ለኢትዮጵያውያን መብት እጅግ አርጌ ላመሰግን ወዳለሁ። የተጀመረው እገዛ ተጠናክሮ እንዲቀጥልም ሚኒስትሯ ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይ ዳምጠውን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባችን እንለፍ። የኮሮና ቫይረስን ለመከላከል በሚል ስያሜ የተሰባሰቡ የኤርትራውያን ህብረት ከመላው ዓለም ያሰባሰቡትን ሁለት ነጥብ ሰባት ሚሊየን ብር በትግራይ ክልል ለሚገኙ የስደተኛ መጠለያ ጣቢያዎች ውስጥ ላሉ ኤርትራውያን እርዳታ ሰጥቶ፣ እርዳታው የተሰጠውም የምግብና የንጽህና መሳሪያዎች የጤና ችግር ላለባቸውና ለአቅመ ደካማ ስደተኞች መሆኑ ታውቋል። ሙልጌታ ጽበሀ ተከታዩን ዘገባ ልኮልናል። አቶ አስመላሽ ግርማይ በትግራይ ክልል ሰሜን ምዕራባዊ ዞን በሚገኝ ሕጻጽ የስደተኛ መጠለያ ካምፕ የሚኖር ኤርትራዊ ስደተኛ ነው። የጀርባ አጥንት ጉዳት እንዳለው የተናገረው አስመላሽ የኤርትራውያን ህብረት ለመከላከል ኮሮና ቫይረስ ወረርሽኝ ከመላው ዓለም ገንዘብ አሰባስበው የሰጡት እርዳታ ለቀጣይ ህይወታችን ተስፋ እንዲኖረን አስችሎናል ብለዋል። ተስፋ ያርጋል እኛ ሰው አለን ማለት ነው። እስካሁን ድማ እንደዚህ ብለን የምንሆነው እንኖረን ያለን ሰው ስላለን በትግራይ ክልል በሚገኙ አራት የመጠለያ ካምፕ ነው እርዳታው እየተሰጠ ያለው። እርዳታው በስደተኞች ካምፕ እያስተባበረ የሚገኘው አቶ ተስፎም ገብረ መድህን እርዳታው በመላው ዓለም የሚገኙ የኤርትራን ያሰባሰቡት መሆኑን ተናግሮ በአሁኑ ጊዜ የተፈጠረው የኮሮና ቫይረስ ወረርሽኝ ለመከላከል የሚያገዙ የንጽህና መሳሪያዎችና ምግብ ነው የጤና እክል ላለባቸው እየተሰጠ የሚገኘው ብሏል። በተለያየ ሀገሮች ያሉ ካያን ለወገኖቻቸውን ለወንድሞቻቸው በስደት ኢትዮጵያ ውስጥ ያሉ ስደተኞች ለማገዝ የተለያዩ ሀገሮች ብር እየሰበሰቡ እያገዙ ነው እና በትግራይ ክልል አራት የኤርትራ ስደተኞች ካምፕ አለ። በእነዚህ አራት ካምፕ ደግሞ ሁለት ሺህ አንድ መቶ ስልሳ ስምንት በተለያየ በሽታ የተጠቁ ወይም ደግሞ ክሮኒክ ዲዚስ ያላቸው ሰዎች አሉ። ለእነሱ ነው እገዛ እያደረግን ያለ ነው። ትናንትና ሽመልባ ያሉ አምስት መቶ አርባ ሰዎችን የምግብ እና ለኮሮና ቫይረስ መከላከያ የምንጠቀምበት ሳኒታይዘር እና ሳሙናን የመሳሰሉ ድጋፎች ይፈጠራል። አሁን ደግሞ ህጻት ካምፕ እየሰጠን ነው። ህጻት ካምፕ ስድስት መቶ አስራ ሶስት ሰዎች በዚህ በክሮኒክ ዲዚስ የተመዘገቡ ሰዎች እየሰጠን ነው። ይህንን እርዳታ ለአቅመ ደካሞችና የጤና እክል ያለባቸው በመለየት እየተደረገ ያለው በሰዎች እርዳታ ስለሚንቀሳቀሱ በቤታቸው እራሳቸውን ችለው በቀላሉ ምግብ እንዲሰሩ ከቫይረሱም እንዲጠበቁ ለማድረግ ነው ብሏል። ከተለያዩ ሀገሮች ነው የተሰበሰበ። በዶላር ሰማኒያ ሺህ ዶላር ይሆናል ወደ ኢትዮጵያ ብርስ መነዝረው ሁለት ነጥብ ሰባት ሚሊዮን ይሆናል። ይህንን ቤሲስ እና የአክል በሚባል የሚታወቁት በተለያየ ማህበራዊና ፖለቲካዊ ስራ ሲሰሩ የነበሩት አሁን ግን ለኤርትራውያን ለኤርትራውያን በሚል ተለያየ አመለካከታቸው ላይ አስቀምጠው አንድ ላይ ሆኖ ህዝቡን ከኮሮና ቫይረስ ለማዳንና ለመከላከል የሚደረግ ድጋፍ ነው። ይህንን ድጋፍ ዋነኝነት አሜሪካ ውስጥ የሚኖሩ ኤርትራያን ነው እየመሩት ያሉት፣ ግን እገዛው ከተለያየ ሀገሮች ነው። እነዚህ የተለያየ አይነት ስንክልናና በሽታ ያለባቸው ሰዎች ሰውን ካላገዛቸው ውሃ ከደጃፍ ጥፈት አልሰጣቸው ምግብም ከሱቃ ሞኮ ካልሰጣቸው አንዳንዶቻቸው በተለይም ይህንን ማድረግ የማይችሉ ሰዎች ናቸው። እኛ እያደረግ ነው ያለነው አሁን ለእነዚህ ሰዎች ቤታቸው ቁጭ ብሎ በትንሽ እገዛ ቤታቸው ሆኖ ራሳቸውን በመከላከል ከበሽታውን እንዲጠነቀቁ እና እንዲሁም ደግሞ አሁን የምናደርገው እገዛ በአንድ በኩል ራሳቸውን በህግብ እንዲታነሱ እያደረግን ነው፣ በሌላ በኩል ደግሞ ከሰው ጋር ያላቸው ኔክቲ ከሰው ጋር ያላቸው ትንሽ ራሳቸውን ችሎ ለመኖር ወይም ለመታቀብ እያደረግን ያለነው እገዛ ነው። ይሄ ለእነሱ በጣም ትልቅ ነገር ነው። ይህ እርዳታ በማጠናከር ስደተኞቹ ለኮሮና ቫይረስ እንዳይጋለጡ ሊሰራ ይገባል ሲል ተስፋውም ተናግሯል። ያገኘነው ድጋፍም ለአንድ ጊዜ የሚበቃ ነው። በተለያየ ቦታ ሀገራትን ያሉ ኢትዮጵያውያንም፣ ኤርትራውያንም፣ ሌሎችም ዜጎችም ለነዚህ ስደተኞች ለማገዝ እንዲነሳሱና የሚችሉትን ያህል እንዲያደርጉ ማጸናለው። እስካሁን ለተደረገው ድጋፍ በተለይም ደግሞ ለኢሲስ እና ለአክል ባይቶ የሰሩ ስራ በጣም የሚደነቅ ነው። በጣም አመሰግናለሁ። ለአሜሪካ ድምጽ ሙልጌታ ጽባሀ መቀለም ሙልጌታ ጽባሀን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በሶሪያ የፕሬዝዳንት ባሻር አልአሳድ መንግስት የኮሮና ቫይረስን ቀውስ በመከላከል ስም አፈናውን እያጠበቀ መሆኑን ታዛቢዎች ተናግረዋል። 59 ሰዎች ለቫይረሱ መጋለጣቸውንና ሶስት ሰዎች ደግሞ መሞታቸውን የሶሪያ ጤና ጥበቃ ሚኒስቴር ቢገልጽም የምዕራባውያን የመረጃ ሰዎች ግን ይህ ቁጥር እጅግ አንሶ የተነገረ ነው ይላሉ። የኮረና ወረርሽኝ የስደተኞችን መጠለያ ጣቢያዎችና የጦርነቱ ቀውስ በተባባሰባቸው የሰሜን ምዕራብ እና ሰሜን ምስራቅ ሶሪያ አካባቢዎች ላይ የበለጠ ችግር እንዳይፈጥርም ተሰግቷል። የቪኦዋ ዘጋቢ ዴል ካብላክ ከኦማን ያጠናቀረችውን ሪፖርት ደረጀ ደስታ ወደ አማርኛ መልሶታል። ሳንዲ አልኳትሚ እና ኳሉድ ፋሂም በካርኒንጊ ኢንዶመንት ለዓለም አቀፍ ሰላም ሰልጣኝ ተመራማሪዎች ናቸው። የፕሬዚደንት አሳድ መንግስት ለኮቪድ-19 በመስጠት ላይ የሚገኘው ምላሽ በቅርብ ይከታተላሉ። ኮሮና ቫይረስ እንደተባለው ሶርያውያንን እየገደለ ሊሆን እንደሚችል እስካሁን ተመልክተነዋል ካሉት በመነሳት ተናግረዋል። አጋጣሚው ግን የፕሬዝደንት በሺር አልአሳድ መንግስት ይበልጥ የሚፈረጥምበትን የፖለቲካ ክፍተት እንደፈጠረላቸውም አመልክተዋል። በዚያ ላይ ስለ ቫይረሱ የሚሰጠውም መረጃ የተዛባ መሆኑንም ጠቁመዋል። ሳንዲ አልኳትሚ የሶሪያ መንግስት ዜጎችን ማስጨነቅና ማስፈራራቱንም ሆነ ስለ ኮቪድ-19 በሚያወጣው መረጃ ቅጥፈቱን የተለማመደው ገና ከመነሻው ጀምሮ ነው ብለዋል። ለቪኦኤ በሰጡት ቃል በአገሪቱ ስላለው የቫይረሱ ስርጭትም ሆነ ለቫይረሱ መጋለጣቸው ስለተረጋገጠ ሰዎች የሚሰጠው መረጃ በጥብቅ እይታ ስር ሲሆን፣ የሚለቀቀውም በገደብ ነው። ሌላው ቀርቶ ከሶሪያ ጋር ጥሩ ወዳጅነት ካላቸው ኢራንም ሆነ ከአካባቢው የሚሰማው የኮቪድ-19 መረጃ በአግባቡ አይለቀቅም። የአሳድ መንግስት እውነታውን መደበቁን ገፍቶበታል። በሆስፒታሎችና በመንግስቱ ቁጥጥር ስር ባሉ አካባቢዎች ሁሉ የጸጥታ ሰዎችን በማሰማራት ስለ ኮሮና ቫይረስ የሚደረጉትን ውይይቶችና የሚወጡትን መረጃዎች ሁሉ ይቆጣጠራል። የሶሪያ ባለስልጣናት ዜጎችን ለመሰለል የኮሮና ቫይረስን ወረርሽኝ አጋጣሚ እንደሚጠቀሙ አልኳትሚና ፋሂም ዘግበዋል። የዘገባቸው ምንጭ ያደረጉት መሰረቱን አሜሪካ ያደረገ አንድ የበይነ መረብ ደህንነት ወይም የሳይበር ሰኪሪቲ ተቋም የሶሪያ መንግስትን አጋልጦ ያወጣውን መረጃ ተንተርሰው እንደሆነ ተናግረዋል። በባለስልጣናቱ የቫይረሱን መዛመት ለመከላከል ሲባል ለሶሪያውያን በየስልኮቻቸው ላይ በተገጠሙ የኢንተርኔት አገልግሎት ማቀላጠፊያ አፕሊኬሽኖች ሳይቀር ወሬ መጥለፊያ መረባቸውን ዘርግተው ዜጎችን እንደሚያጠምዱ ገልጠዋል። ለምሳሌ አንድ ሰው ለኮሮና ቫይረስ ተጋልጦ እንደሆነ ለመመርመር ከተዘጋጀውና ኮቪድ-19 ከሚባለው ዲጂታል የሰውነት ሙቀት መለኪያ ጋር በማዳበል በሚስጥር ወሬ የሚቀዳበትን የስለላ አሰራር እንደሚጠቀሙ አብራርተዋል። ኢንተርኔትን አገልግሎት ከሚያቀላጥፉ በርካታ አፕሊኬሽኖች ጋር ተዳብለውና ተሸሽገው በሚስጥር የሚገጠሙ የስለላ መረቦች አሉ። ለምሳሌ አንደኛው የውሸት የሆነ የሰውነት ትኩሳት መጠንን የሚያሳየው ና ፌክ ቴርሞሜትር የሚባለው ነው። ይህ አፕሊኬሽን ተጠቃሚዎችን በሚስጥር ሲሰልል ምንም አይታወቅበትም። ስለዚህ የሶሪያ መንግስት ሆስፒታሎችና የተለያዩ ቦታዎችን ብቻ ሳይሆን በእንደዚህ ያለ የቀውስ ጊዜ እጁ ረጅም ነው። ይህም የኢንተርኔትና የስልክ ተጠቃሚ ዜጎቹን ምን ያህል መቆጣጠር እንደሚችልና እንደሚሰልል የሚያሳይ ነው። የሶሪያ መንግስት የኮሮና ቫይረስ ታላላቅ ከተሞቹን ወጥረዋል። ሰዓት ላፊ አውጇል። በክፍለ አገሮች መካከል ዝውውርን ገድበዋል። ትምህርት ቤቶችና ዩኒቨርሲቲዎች ዘግተዋል። መስጊዶችን ጨምሮ በርካታ የህዝብ መሰብሰቢያ ስፍራዎችን አግዷል። አገር ውስጥ ካሉ ሆስፒታሎች በሙሉ አቅማቸው የሚሰሩት 64 ከመቶ ናቸው። እነሱም የባለሙያ እጥረት አለባቸው። ከፕሬዚደንት አሳድ ውጪ ያሉት ሰሜናዊ ምዕራብና ሰሜናዊ ምስራቅ ቀጠናዎች ግን አሁንም ቀውስ ውስጥ ናቸው። በዚህ ሁኔታ ውስጥ የኮቪድ 19ን ስርጭት ለመከላከል አስቸጋሪ መሆኑ ይነገራል። ለምሳሌ በኢድሊብ ግዛት የሚገኙ የጤና ባለሙያዎች ቢሮውን ዋሽንግተን ዲሲ ላደረገ አንድ ዓለም አቀፍ በስደተኞች ጉዳይ ላይ ለሚሰራ ተቋም እንደተናገሩት ከሶስት ሚሊዮን በላይ የሚሆኑና በመጠለያ ጣቢያዎች ውስጥ ያሉትን ስደተኞች ለመርዳት ያለው ዝግጁነት ብዙ መሰናክል ያለበት ነው። የአማጽያኑ የመጨረሻ ጠንካራ ይዞታ በነበረው ኢድሊብ አካባቢ የነበሩ ሆስፒታሎች በሙሉ በሶሪያ መንግስት ቦምቦች ወድመዋል። በሰሜን ምስራቅ የሚገኙ ኩርዶችም እንደ ነገሩ 120 አልጋዎች ያሉት ሆስፒታል ቢያቋቁሙም የመመርመሪያም ሆነ የህክምና መሳሪያ እጥረት አለባቸው። የቫይረሱ ስርጭት በዝቶ የሚያስከትለው ችግር የተባባሰ እንደሆነ ወደዚህች የህክምና መስጫ ቦታ የሚጎርፈውን ያን ሁሉ ስደተኛ ማሰብ ትልቅ ስጋት መሆኑ አልቀረም። የኮቪድ-19 ስጋት እንደ ሶሪያ ላሉ ሀገሮች እጅግ አሳሳቢ የሆነ ይመስላል። ለአሜሪካ ድምፅ ሬዲዮ ደረጀ ደስታ ከፌርፋክስ ቨርጂኒያ። ደረጀ ደስታን እናመሰግናለን። በሁከት በሚታመሰው በአፍሪካ ሳህል አካባቢ ቁጥሩ ካሁን ቀደም ባልታየ ደረጃ የገዘፈ ሕዝብ አጣዳፊ የነፍስ አድን እርዳታና ጥበቃ ያስፈልገዋል ሲሉ የተባበሩት መንግስታትና የግል የረዴ ድርጅቶች አስጠነቀቁ። ሊሳሽ ላይን ከጄኔቫ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። የረድኤት ድርጅቶች የሳህል አካባቢ ሀገሮች ላይ የሚታየው ሰብአዊ ቀውስ ግዝፈቱ እንዳሳሰባቸው እንጂ እንዳላስገረማቸው ነው የሚናገሩት። ስድስት የአካባቢው ሀገሮች ለአመታት በግጭት ውስጥ ነው ያሉት። አካባቢው በሽብርተኛ ጥቃት እየታመሰ ነው። የአየር ንብረት ለውጡ ደግሞ የምግብ ችግሩን አባብሶታል። አሁን ደግሞ ኮቪድ-19 ወረርሽኝ ህዝቡ ደህንነቱን መጠበቅም ሆነ ላይታች ብሎ የዕለት ጉርሱን ማግኘት እንዳይችል አድርጓል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በሳህል አካባቢ ከሚኖረው 120 ሚሊዮን ሕዝብ ውስጥ 24 ሚሊዮኑ በሕይወት ለመቆየት ዓለም አቀፍ እርዳታና ጥበቃ እንደሚያስፈልገው አስታውቋል። ይህ ከምንጊዜውም ከፍተኛው አሃዝ እንደሆነ የኦቻ ቃል አቀባይ ዬንስ ለርክ ገልጸው ከዚህም ውስጥ ገሚሱ ሕጻናት መሆናቸውን አመልክተዋል። The multi-layered crisis is triggered by a deterioration in security that has led to displacement. ዘርፈ ብዙ ቀውስ ነው የተፈጠረው። የጸጥታው ሁኔታ እያሽቆለቆለ በመሄዱ ሰው በሀገር ውስጥም ከየቀየው ተፈናቅሏል፣ ወደ ጎረቤት ሀገርም ተሰዷል። ረሃቡ ተባብሷል። በዚህ ሁሉ ላይ የኮቪድ-19 ወረርሽኝ በቀጥታም በተዘዋዋሪ የሚያስከተለው ጉዳት አለ። ጾታዊ ጥቃት መባባሱ ይሰማል። የተባበሩት መንግስታት ድርጅት ባወጣው ሪፖርት መሰረት ማሊ፣ ኒጀር፣ ቡርኪና ፋሶ፣ ሰሜን ምስራቅ ናይጄሪያ፣ ቻድና ሰሜናዊ ካሜሩን በግጭቶችና በጸጥታው መደፍረስ መባባስ የተነሳ አራት ነጥብ አምስት ሚሊዮን ህዝብ በአገር ውስጥ ከቀዮ ተፈናቅሏል ወይም ወደ ሌላ ሀገር ተሰዷል። አስራ ሁለት ሚሊዮን ሰዎች በቂ ምግብ የላቸውም፣ ብዙዎች ረሃብ አፋፍ ላይ ናቸው። ብዛት ያላቸው ህጻናት በከባድ ሁኔታ በተመጣጠነ ምግብ እጦት ተጎድተዋል። አሁን ደግሞ ከሰኔ እስከ ነሐሴ በሚዘልቀው የምግብ ክምችት የሚሟጠጥበት ወቅት ሁኔታው እንደሚባባስ የረድኤት ድርጅቶች እያስጠነቀቁ ናቸው። በዚያ ላይ ደግሞ በክልሉ በኮሮና ቫይረስ የሚጠቃው ሰው ቁጥር እየጨመረ ነው። እስካሁን ከ9 ሺ በላይ በቫይረሱ ተይዘዋል። የተባበሩት መንግስታት ድርጅት ችግር ላይ ላሉ 17 ሚሊዮን ሰዎች ለመድረስ ሁለት ነጥብ 8 ቢሊዮን ዶላር እርዳታ ተማጽኗል። ከዚህ ውስጥ እስካሁን እጁ የገባው 18 ከመቶ ብቻ መሆኑንም ሳይገልጽ አላለፈም። በቅርቡ የመንግስታቱ ድርጅት ለሳህል አካባቢ ሀገሮች የኮቪድ-19 ወረርሽኝ ምላሽ የሚያውለው ተጨማሪ 638 ሚሊዮን ዶላር ጠይቆ እንደነበረ አይዘነጋም። በክልሉ ለሚካሄዱ የአጣዳፊ እርዳታ እንቅስቃሴዎች ድጋፍ ካልተደረገ በስተቀር ባለው ችግር የተነሳ የብዙ ሰው ህይወት ይጠፋል፣ ማህበረሰቦች ይንኮታኮታሉ ሲሉ የረድኤት ድርጅቶች አስጠንቅቀዋል። ሁኔታው ቸል ከተባለ ሰብአዊ ቀውሱ ወደ ሌሎች አልጎሪቲም አካባቢዎች እንደሚዛመትም አሳስበዋል። የጄኔቫዋ ዘጋቢያችን ሊሳሽ ላይን እና ቆንጅታየን ለዘገባው እናመሰግናለን። የዜናና የትንታኔው መጽሄት የሚስተናገዱበትን ክፍለ ጊዜ አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪ 24 ላይ እንገኛለን። በአሀዱ ራዲዮ 94.3 ላይም ስርጭታችን በቀጥታ እየተላለፈ ይገኛል፣ ማዳመት ትችላላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በጉዱማሌ አደባባይ በደመቀ ሁኔታ ይከበር የነበረው የፍቼ ጫንበላላ በዓል በኮሮና ቫይረስ ምክንያት በሲዳማ ወረዳዎችና በሀዋሳ ከተማ ለባሰ ችግር የተጋለጡ ዜጎችን በመደገፍ እየተከበረ ነው። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝር ዘገባውን ያስደምጠናል። ሐዋሳ ከተማ በሚገኘው ጉዱማሌ በመባል በሚታወቀው ስፍራ በሚሊዮኖች የሚቆጠሩ ሕዝብ በተገኘበት በየአመቱ የሚከበረው የስዳማ ዘመን መለወጫ ፍቼ ጨምባላላ በዓል ዘንድሮ በቤት ውስጥ ተከብሮ እንዲውል ሸማግሎች ውሳኔ አስተላልፈዋል ያሉት የሲዳማ አስተዳዳሪ አቶ ደስታሌ ደግሞ በዓሉ በሚከበርበት ወቅት የተቸገረትን በመርዳት መሆን አለበት ብሏል። የሲዳማ ዞንና የሐዋሳ ከተማ መስተዳድሮችም የተለያዩ ድጋፎችን ለነዚህ ዜጎች አድርገዋል። የፊቼ ጨምበላላ በዓል እንደሚታወቀው ከጥንት ከአባቶቻችን ጀምሮ ሲወርድ ሲዋረድ የመጣ በዓል ነው። በየአመቱ በሰፊ የሚከበር በዓል ነው። በባህሪውም አንድነትን መሰባሰብን፣ አብረውነትን የሚያጠናክር በዓል ነው። በፊቼ ጨምበላላ በዓል የተጣላ ይታረቃል። የተለያዩ ቤተሰቦች ይሰባሰባሉ። እያጣ እንደዚሁ ድጋፍ ይደረግለታል። ያዘንም የሚጽናናበት የፊቼ ጨምበላላ በዓል ነው። በዓሉ በውስጡ ከሰው ልጆች አልፎ እንስሳቱ እንኳ የሚራራ ባህሪ ያለው ነው። የ2013 ዓመተ ምህረት የፍቼ ጨንበላላ ዘመን የመለወጫ በዓል ግንቦት 12ና 13 2012 ዓ ምት እንዲውል ሽማግሌዎች ጥናታዊ እውቀት በመጠቀም በምናብ ወደ ጠፍር ተጉዘው የመሬት የፀሐይ የጨረቃና የከዋከብትን ስርዓተ ውደት በማጥናት ትርጉም ሰጥተው ቢወስንም በአደባባይ እንዳይከበር በስዳማ ባህላዊ ሽማግሌዎች መልእክት ተላለፈው ባሳለፍነው ሳምንት ነበር። ምክንያቱ ደግሞ የዓለምን ሕዝብ በፍርሃት ማዕበል መናጥ ከጀመረ ወራትን ያስቆጠረው ኮሮና ቫይረስ ነው ተብሏል። ፊቼ ጨምባላላ በዩኔስኮ ቅርስነት ተመዘገበ። ከስዳማ ተሻግሮ ከኢትዮጵያም አልፎ የዓለምን ቅርስነት መስፈርት ካሟሉ ከማይዳሰሱ አምስት የሀገሪቱ ቅርሶች ውስጥ አንዱ ሲሆን በዓሉ ዘንድሮ ፊቼ ጨምባላላ ለሰብአዊነት በሚል መሪ ሀሳብ እንደሚከበር አቶ ደስታ ተናግረዋል። በስዳማ ባህል ተመሳሳይ ችግር ሲፈጠር ለአብነትም በህዝብ ዘንድ የተከበረ ቦታ ያላቸው እንደ ሞተ ያሉ የአገር ሽማግሌዎች የጎሳ መሪዎችና ታላቅ ሰው ሲያርፍ እንዲሁም ረሃብና ማእት ሲደርስ በየቤቱ ብቻ እንደሚከበር ተገልጧል ይሁን እንጂ ይህንን ታሪካዊ እውነት ወደ ጎን በመተው ሆነ ተብሎ በጫና ተደረገ ነው እየተባለ የምናፈስ ወረሰምቻል ያሉት የአገር ሽማግሌ አቶ ጥላሁን ቱቴ ውሳኔው የሽማግሌዎች እንጂ የመንግስትም የፖለቲካ ኃይላትም ጣልቃ ገብነት እንደሌለበት ተናግሯል። ቢሆን እንኳን አገሪቱ በህዝብ ተወካዮች ምክር ቤት በታወጀው የአስቸኳይ ጊዜ አዋጅ መሰረት መሰብሰብ እንደማይቻል መዘንጋት የለበትም ብሏል። አቶ ደስታ በበኩላቸው የዓለምን ሕዝብ ያስጨነቀው ወረርሽኝ እንዳይዛችሁ በከፍተኛ ጥንቃቄ አክብሮ ሲሉ አሳስበዋል። በዓሉን የሚያከብሩ ወገኖቻችን እንደ ከዚህ በቀደሙ በከፍተኛ ደረጃ በመሰባሰብ በቤተሰብ ደረጃ ቢሆን ማዕድ በጋራ በመቁረስ በዓሉን ለማክበር ግብዓት ላይ የሚውሉ ሻፌታ የመሳሰሉ ሰፋፊ ሰው የሚያሳትፉ የአመጋገብ ሂደቶችና ስርዓቶች አሉ። እነዚህን ስርዓቶች ጭምር ስንከውን ጎረቤት በመጠራራት ነው የሚፈጸመው። ይሄ ሁኔታ በአሁኑ ጊዜ የማይቻልና ብናደርገው ከፍተኛ አደጋ ሊያስከትል የሚችል መሆኑን በመገንዘብ በዓሉን በቤተሰብ ደረጃ ብቻ አብሮ የሚኖር ቤተሰብ ብቻ በመሰባሰብ ሌላውን ግን አስቀድሞ ካለው በማካፈልና ሁሉም ባለበት በዓሉን በዛ ደረጃ እንዲያዘጋጅ ሊያሳልፍ በሚደረግ ሂደት ማክበር ይኖርብናል። የአዋሳ ከተማ ከንቲባ ተጠራቱ በየነም ፍቼ ጨንበላላ የስዳማ ሕዝብ በጉጉት የሚጠብቀውና ታላቅ በዓል መሆኑን ገልጠው በዓሉ የፍቅር የሰላምና የይቅርታ መሆኑን ተናግሯል። ዛሬ ፍቼ ጨንበላላን በዓል ስናገር በአንድ በዓሉ ላይ ያሉ ሴቶችን በፍቅር በአንድነት የተጣላን በመታረቅ ሀገራችንን ቀጣይ ሰላም እንድትሆን በመጸለይ አባቶችም ሲሰልሙ እንደነበረው ቀጣይ ጊዜያችን አዲሱ ዘመን የሰላም የጤና እንዲሆን እየተመኘ አንዱ የበዓሉን ሴቶችን የምናጠናከርበት ይሆናል። ሁለተኛው በአሁኑ ሰዓት ያጋጥመንን ወረርሽን በጋራ በመሆን በመተባበር ርቀታችንን በመጠበቅ ንጽህናችንን በመጠበቅ በዓሉን በማስመልከት ስድስት ሚሊዮን ብር የሚገመት ምግብ ነክና የንጽህና መጠበቂያ ቁሳቁሶች ለተቸገሩ ዜጎች መታደሉን የዞኑ ነው አደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ታሪጉ ቱፋ ተናግሯል። ድጋፉ የተደረገላቸው የእርግ ዓለም የአለታ ወንዶና የሐዋሳ ከተማ ነዋሪዎች የተሰማቸውን አለኝተኝነት ተናግሯል። ታድርስ ጌታ ይባላለሁ። እግዚአብሔር ይባርካችሁ። ያደረጉት ነገር ሁሉ አመሰግናለሁ። እግዚአብሔር የቤታቸውን በረከት እግዚአብሔር እንደዚህ ያድርግላቸው። በጣም ሰው ቤት ጥገኝነት ነው የምኖረው። ሰው ከፍዬ ለመኖር አቅም የለኝም። ከልጆች ጋር አንድ ወንድ ልጅ ሴት ሁለት ሆነ፣ ሶስታችን ነው የምንኖረው። ምንም ከኋላ እናት አባት የሚደግፈን ነገር ምንም የለም። በረሀሰ ቆርጨ ሸንኮራ ምናምን ብዬ ነው የምኖረው። የተሰጠኝ ክፍር ነው ዱቄት ዘይት፣ አለ ሳሙና ስኳር አለ። እግዚአብሔር ይባርካቸው ሰጥቶናል። እኔ አንድ የሁለት ወር እጠቀማለሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የፍቼ ጨንበላለን በዓል በማስመልከት ባስተላለፉት መልእክት ስዳማዎች ከአሮጌው ወደ አዲሱ ዓመት የመሸጋገሪያ ተምሳሌት በሆነ ሁሉ እቃ ልጆቻቸውና ከብቶቻቸውን በማሳለፍ በአሮጌው ዓመት የነበሩ ችግሮች፣ መከራዎችና በሽታዎች ከኋላችን ቀርተው አዲስ ወደሆነውና ብሩህ ተስፋ ወደሚታይበት የብልጽግና ጎዳና እኛን ራን በማለት ያምናሉ ብለዋል ጠቅላይ ሚኒስትር አብይ አህመድ። እኛም ዓለማችንና አገራችንን ስጋት ላይ የጣለውን የኮሮና ቫይረስ ወረርሽኝ ፈጣሪ ከኋላችን አስቀርቶ በአዲሱ ዓመት ወደ ብልጽግና ጎዳና እንዲመራን ከስላማዎች ጋር ፈጣሪን እንማጸናለን ነው ያሉት። የዘንድሮውን የፍቼ ጨምባላላ በዓልን በደማቅ ሁኔታ ለማክበር ሁላችንም ስንጓጓ የነበረ ቢሆን ያለውን መግለጫቸው የሲዳማ ሸማግሌዎች ዓለማችን ያለችበትን ሁኔታ በመረዳት በዓሉ በቤት እንዲከበር ያስተላለፉት ወቅታዊ መልእክት ለአገራቸውና ለሕዝባቸው ኃላፊነት የሚሰማቸው ከምንም ነገር በላይ የሰው ሕይወት የሚገዳቸው መሆኑን ያሳየ በመሆኑ አድናቆትን ይገልጻሉ ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘርቢዮስ አዋሳ ዮናታንን ላደረሰን ዘገባ እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 202 205 9942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። አት ፖርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ የዌብና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። ዲሞክራሲ በተግባር የሩዋንዳው ፍጅት ተጠርጣሪ ፌሊሲየን ካቡጋ ፈረንሳይ ውስጥ በመያዙ የተባበሩት መንግስታት ድርጅት አድናቆቱን ገልጿል። ካቡጋ በተጠናከረ የፖሊስ ጥበቃ ዛሬ ፓሪስ ውስጥ ፍርድ ቤት ቀርበዋል። ሊሳ ብራንት ከፓሪስ ያጠናቀረችውን ዘገባ ሰለሞን አባተ ለዲሞክራሲ በተግባር አዘጋጅቶታል። ፌሊሲየን ካቡጋ ችሎት ፊት የቀረበው የፈረንሳይ ፖሊስ ከዋና ከተማይቱ ፓሪስ ወጣ ብላ በምትገኝ አኛ ሱርሴን በምትባል ቀበሌ ከሚገኝ የአፓርትመንት መኖሪያው ከተያዘ ከሶስት ቀናት በኋላ ነው። ካቡጋ እዚያ የሚኖረው በሐሰተኛ የማንነት መግለጫዎች እንደነበረ ባለሥልጣናቱ ተናግረዋል። የካቡጋ ይፋ የፍርድ ሂደት እስኪጀመር በፈረንሳይ የሕግ ሥርዓት መሠረት ጥቂት ሳምንታት ማለፋቸው አይቀርም። በሕግ አዋቆች አስተያየት የካቡጋ ጉዳይ የሚታየው ሥራውን የዛሬ አምስት ዓመት ካቆመው በሩዋንዳ የዘር ፍጅት ወንጀሎች ላይ ተሰይሞ ከነበረው ዓለም አቀፍ ችሎት የተንጠለጠሉ ዶሴዎችን በተረከበ ልዩ አካል እንደሚሆን ታውቋል። ካቡጋ ላይ ዛሬ የቀረበበት ክስ የዘር ፍጅትን ጨምሮ ሰባት ወንጀሎችን የያዘ ዶሴ ነው። የካቡጋ መያዝ ዛሬ በነጻነት የሚንቀሳቀሱ የሩዋንዳ ፍጅት ተጠያቂዎችን ሌሎችም ሀገሮች ነቅተው እንዲያድኑ ያበረታታቸዋል የሚል ተስፋ እንዳላቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሸሌ ተናግረዋል። የካቡጋን ባልተጠበቀ ሁኔታ መያዝ የሰብአዊ መብቶች ተሟጋቾችና ከዘር ፍጅት ዘመቻዎችና ጥቃቶች የተረፉ ሰዎች ቡድኖች አድንቀዋል። ያለፉ ጊዜዎችንና የካቡጋንም እድሜ ግምት ውስጥ በማስገባት ፈረንሳይ የፍርዱን ሂደት እንድታፋጥን ያሳሰቡት የሰብአዊ መብቶች ዓለም አቀፍ ፌዴሬሽን የክብር ፕሬዚደንት የሆኑት ጠበቃው ፓትሪክ ባደዊን ፈረንሳይ ያንን ማድረግ የሚጠበቅባት ለራሷ ስትል ነው ብለዋል። በአንድ ወቅት በሥልጣን ኃይል ጡንቻው የፈረጠመና ከበርቴ ነጋዴም የነበረው ካቡጋ በሽሽት ላይ ለሩብ ምዕት ዓመት ያህል በድፍን አውሮፓና አፍሪካ እየተንቀሳቀሰ ኖሯል። የዛሬ 26 ዓመት ሩዋንዳ ውስጥ በ800 ሺህ የቱትሲና ለዘብተኛ የሆኑ የሁቱ ጎሳ አባላት ላይ የተካሄደውን የወልፍ ፍጅት ዘመቻ ያካሄዱ ታጣቂ ቡድኖችን በገንዘብ በመርዳት ይከሰሳል። ካቡጋ ፊሊሲያን ካቡጋ በተጨማሪም በሩዋንዳ የቱትሲ ጎሳ ላይ የጭፍጨፋ የጥላቻና የማንቋሸሽ ፕሮፓጋንዳ ሲዘራና ተከታታይ መልእክቶችን ሲያሰራጭ ከነበረው ራዲዮ ሜልኮሊንስ ባለቤቶችም አንዱ ነበር በሁቱ አክራሪዎች ተመስርቶ ሐምሌ 1985 ዓ ም ስርጭት የጀመረውና ሩዋንዳ ላይ ያንን ሁሉ መከራ ካዘነበ በኋላ በዓመቱ ሐምሌ 24 1986 ዓ ም የተዘጋው በምሕፃር አርቲኤልኤም ተብሎ የሚታወቀው የሺህ ኮረብቶች ምድር ነፃ ራዲዮና ቴሌቪዥን ወይም ራዲዮ ቲቪ ሚልኮሊንስ የሚባለው ጣቢያ ከሩዋንዳ መንግስትም እርዳታ ያገኝ እንደነበርና እንዲያውም የመጀመሪያ ስርጭቶቹን ያካሄደው የራሱን የመንግስቱን መሳሪያዎች ተጠቅሞ እንደነበር ሰነዶች ያሳያሉ። ሩዋንዳ በሌላ መጠሪያ የሺህ ኮረብቶች ምድር ትባላለች። የአስራ ሦስት ወር ሀገር እንዲሉ ለኢትዮጵያ። ከቱትሲና ለዘብተኛ ሁቱ ሩዋንዳውያን በተጨማሪ ራዲዮ ቲቪ ሚልኮሊንስ ቤልጂጋውያንና የመንግስታቱን ድርጅት ሰላም አስከባሪ ኃይል ኡናሚርንም ኢላም አድርጎ የጥቃት መልእክቶችን ይነዛ የነበረ ብዙ አድማጭም የነበረው ጣቢያ ነበር። አርቲኤልኤም በተሰጠው ተቀጥያ ስሞች ራዲዮ ጄኖሳይድ ወይም የዘር ፍጅት ራዲዮ፣ ዴት ባይ ሬዲዮ ሞት በራዲዮ ደ ሳውንድ ትራክ ቱ ጄኖሳይድ የዘር ፍጅት ድምፅ እየተባለም ሲጠራ ቆይቷል። አሁን ፈረንሳይና ሌሎቹም የአውሮፓ ሀገሮች የኮሮና ቫይረስን መተላለፍ ለመቆጣጠር ሲሉ መዘጋታቸው በካቡጋ ላይ እንዲያተኩሩ ትንፋሽ የሰጣቸው መሆኑን ከመርማሪዎቹ አንዱ ለሮይተርስ የዜና አውታር ተናግረዋል። መርማሪዎቹ ካቡጋን የያዙት ይኖርበት የነበረውን ቤት የተከራዩት ልጆቹ ኢንተርኔት ላይ ያሳረፏቸውን አሻራዎች ፈለግ ተከታትለው መሆኑንም ገልጸዋል። ካቡጋ ፈረንሳይ የገባው መቼ እንደሆነ ባይታወቅም፣ ጎረቤቶቹ ግን ለብዙ ዓመታት እንደሚያውቁትና ራሱን ደፍቶ የሚኖር ሰው እንደሆነም መናገራቸውን የሰብአዊ መብቶች ፌዴሬሽኑ ባደዊን ለቪኦኤ ገልጸዋል። ለመሆኑ ካቡጋን ለመያዝ ስለምን ይህንን ያህል ጊዜ መቆየት አስፈለገ ሲሉ ሙሉ ማብራሪያ እንዲሰጣቸው አንዳንድ ተሟጋቾች መጠየቅ ጀምረዋል። እንግዲህ የካቡጋ ፍርድ ፊት መቅረብ በሌሎች የዘር ፍጅት ተጠያቂዎች ላይም የባትሪ ብርሃን እንዲያርፍ ለማድረግ ዕድል ይሰጣል ብለዋል ባውደዊን ይህ የዘር ፍጅት ጉዳይ በፓሪስ እና በኪጋሊ መካከል የሻከሩ ግንኙነቶች እንዲሰፍኑ አድርጎ ቆይቷል። ፈረንሳይ ግዴለሽነትና ቸልተኛነት አሳይታለች ስትል ሩዋንዳ ትከሳለች። ይህ የዘር ፍጅት ጉዳይ በፓሪስ እና በኪጋሊ መካከል የሻከሩ ግንኙነቶች እንዲሰፍኑ አድርጎ ቆይቷል። ፈረንሳይ ግዴለሽነትና ቸልተኛነት አሳይታለች ስትል ሩዋንዳ ስትከስ ቆይታለች። ብርግጥ በመጨረሻዎቹ ዓመታት የሀገሮቹ ግንኙነት የመሻሻል አዝማሚ ያሳይተዋል። የፈረንሳይ ኢማኑኤል ማክሮን አገራቸው በሩዋንዳው የወል ግድያዎች ውስጥ ሚና ኖሯት ያውቅ እንደነበረ የሚመረምር በባለሙያዎች የተዋቀረ ኮሚሽን ባለፈው ዓመት አቋቁመዋል። ኮሚሽኑ ሪፖርቱን በመጪው የአውሮፓ ዓመት ያቀርባል ተብሎ ይጠበቃል። የዛሬ ሀያ ስድስት ዓመት የተካሄደውን የዘር ፍጅት ፈረንሳይ ለመጀመሪያ ጊዜ ባለፈው ወር ሚያዝያ ውስጥ በሐዘን ዘክራለች። ጤና። እናመሰግናለን። ወደ ተከታዩ መሰናዶ እንለፍ። ሴቶችና ቤተሰብ። በኮሮና ቫይረስ ምክንያት የቤት ውስጥ ጥቃት የሚፈጸምባቸው ሴቶችና ሕጻናት ቁጥር ጨምሯል፤ የዛሬው የሴቶችና ቤተሰብ ርዕሳችን ነው። በኮቪድ-19 ምክንያት ማህበረሰቡ በቤት እንዲቆይ መወሰኑን ተከትሎ በቅርብ የቤተሰብ አባላት ጾታዊ ጥቃት የሚደርስባቸው ሴቶችና ህጻናት ቁጥር ጭማሪ እያሳየ መሆኑን የአዲስ አበባ ህጻናትና ወጣቶች ሚኒስቴር አስታወቀ። በዚህ ወቅት ጥቃት የደረሰባቸው ህጻናትም በወረርሽኙ ምክንያት በቀጥታ ወደ መጠለያ ጣቢያዎች መግባት ባለመቻላቸው የለይቶ ማቆያ መጠለያ ማዘጋጀቱን ሚኒስቴር መስሪያ ቤቱ አስታውቋል። አዲስ አበባ ከተማ ፖሊስ ኮሚሽን በበኩሉ በኮሮና ቫይረስ ምክንያት ጥቃት የደረሰባቸው የሚያቀርባቸውን ሴቶች እንጂ ወንዶቹን የሚቀበላቸው መጠለያ ጣቢያ ገና እንዳላገኙ ተናግረዋል። ባልደረባችን ስመኝሽ የቆየ የጥቃቱን ሰለባዎች ሁኔታ በተከታዩ ዘገባ ትዳስሰዋለች። የኮሮና ቫይረስ ወረርሽኝን ለመግታት ሰዎች በቤታቸው እንዲቆዩ ከተደረገ በኋላ የእናጡት ወተት በቅጡ ያልጠገቡና ገና ክፉና ደጉን ያለዩ ህጻናትን ጨምሮ እስከ ባለትዳር ሴቶች ድረስ በቤተሰብ አባላቸውና በቅርብ ሰዎቻቸው ጥቃት የሚደርስባቸው ሰዎች ቁጥር በዓለም ዙሪያ እያሻቀበ ነው። በኢትዮጵያም ከኮቪድ-19 በኋላ የተሰራና የቁጥሩን መጨመር የሚያሳይ ጥናት ባይኖርም በቅርብ የቤተሰብ አባላት ጥቃት የሚደርስባቸው ሴቶችና ህጻናት ቁጥር እየጨመረ መሆኑን የሚያሳዩ መረጃዎች ግን እየታዩ ነው ያሉን የአዲስ አበባ ሴቶችና ህጻናት ቢሮ ምክትል ኃላፊ ወይዘሮ ሜሮን አራጋው ናቸው። ሀገራችን ላይ ፆታዊ ጥቃትን ባጠቃለው ፕሪቫለንት ነው። በጣም ተከትሎ የሚፈጸም ቤቶች የሚፈጸም ጥቃት ነው። ከቤት ውስጥ ከማን ጋር ተከትሎ ደግሞ የራሱ ቤተዊ ጥቃት ሲፈጸምባቸው የነበሩ ቤቶች ውስጥ እሚያይዝልበት ሁኔታ ኢንዲኬተሮች፣ አመላካሽ ነገሮችን አይተናል። በተለያየ መልኩ አዲስ አበባ ብቻ ሳይሆን ከሌሎች ክልሎችም እየወጡ ያሉ መረጃዎች አሉ። ከዛ በተጨማሪ ፌዴራል ጠቅላይ አቃቢ ህግም እንደዚሁ ያወጣው መረጃ በቅርቡ ኦፊሻሊ ይሄ ከደማ ብሮ እንግዲህ በምን ያህል ፐርሰንት ጨመረ የሚለውን መናገር ባያስችለን፣ ነገር ግን ቤት ውስጥ በተቀመጡ ቁጥር ሴቶችና ህጻናት ጥቃት ይጋለጣሉ። በተመሳሳይ የቤት ውስጥ ጥቃት እየደረሰባቸው ያሉት ሴቶችና ህጻናት ከኮሮና በፊት በመጠለያ ጣቢያዎች ያገኙ የነበረውን ከለላ በወረርሽኙ ምክንያት ማግኘት አልቻሉም። ይህም የሆነው መጠለያ ጣቢያዎች የቫይረሱን ስርጭት በመፍራት አዲስ የጥቃት ሰለባዎችን መቀበል ባለመቻላቸው ነው። ወይዘሮ ሜሮን ከኮቪድ-19 በኋላ በተከፈተ የለይቶ ማቆያ መጠለያ ጣቢያ ውስጥ ከሳምንት በፊት ሁለት ህጻናትን ጨምሮ 27 ሴቶች ጥቃት ደርሶባቸው መግባታቸውን ገልጸው ክስተቱ ለጥቃቱ መጨመር ማሳያ ነው ይላሉ። ከኮቪድ በኋላ ደግሞ እነዚህ ነባር መጠለያው ላይ አሁን አዲስ ጥቃት የደረሰባቸውን ሴቶች ወደዚያ መቀላቀል ስለማይቻል ለብቻው አዲስ መጠለያ ተከፍቷል። እዛ መጠለያ ላይ እንግዲህ ኮቪድ አስራዘ ኢንፌክሽን በኋላ የተከፈተ መጠለያ ነው ለይቶ ለብቻ ለማቆየት ሴቶችን በአጭር ጊዜ ነው። ቁጥሩ እንግዲህ ከሳምንት በፊት ሀያ ሰባት ሴቶች ከዛ መካከል ሁለት ህጻናት ጥቃት ደርሶባቸው ገብተዋልና ከካውንስለሮች መረዳት የቻለ በዚህ በለዚጋ ሆነ በተለይ በረጅ ረጅም ሰዓት ሴቶችና ህጻናት ሴቶች በሚቆዩበት ጊዜ በተለይ ጥቃት የሚፈጸሙበት ቤት ከነበረ የጥቃት ሰለባዎች ከጥቃት አድራሾች ጋር እጅን ሰዓት አብሮ እንዲቆዩ ይሆናል ማለት ነውና በተለይ ህጻናት ላይ የተፈጸመው በቅርብ ቤተሰቦቻቸው በአጎት ሁለቱ ደግሞ በአባቶቻቸው አስገድዶ መድፈር ወንጀል የሚገኙበታል። የተቀናጀ የቤተሰብ አገልግሎት ከአስራ ዘጠኝ ዘጠና ሶስት አመተ ምህረት ጀምሮ አዲስ አበባ ውስጥ ጾታዊ ጥቃት ለሚፈጸምባቸው ሴቶችና ህጻናት የመጠለያ የህግና የስነ ልቦና ድጋፍ የሚሰጥ ጾታዊ ጥቃት ለደረሰባቸው ህጻናት፣ ወንዶች በብቸኝነት ከለላ በመስጠት የሚሰራው መጠለያ ጣቢያ በኮሮና ቫይረስ ምክንያት እንደ ቀድሞ አልቻሉ የድርጅቱ መስራችና ዋና ስራ አስኪያጅ ወይዘሮ መቅደስ ዘለለው ገልጸዋል። የሴቶቹን ልጆች አንድ ሸልተር ተቋቁሞ ለኮራንቲን እዛ ውስጥ ልጆች እየገቡ ናቸው። ሴቶች በብዛት እዛ ይገቡና ከዛ ምችን የአስራ አራት ቀን ቆይታ ከቆዩ በኋላ ተመርምረው ወደ የሸልተሮቻችን ወደ ሰባቱ ሸልተሮች ይተላለፋሉ። ሌላው ትልቁ ችግር የወንዶች ልጆች ነው። ወንዶች ልጆች አሁን ከአቢዙ ጨምሯል። ከፖሊስም ልጆች እንዳሉ እየተነገረ ነው ያለው። አሁን የእኛ ችግር ቀጥታ ለመቀበል አልቻልም፣ ምክንያቱም እኛ ጋ ያሉት ልጆች ላይ ሌሎች ልጆች ከገቡ ጥሩ አይሆንም። ስለዚህ የያዝናቸውን ልጆች ይዘን ለኮራንቲን ቦታ እንዲፈለግልን ለፖሊስም፣ ለፍርድ ቤትም ለጠቅላይ ፍርድ ቤትም ሪፖርት አድርገናል። በአሁኑ ሰዓት ከአምስት ዓመት እስከ አስራ ሰባት ዓመት የሚሆኑ አስራ ስምንት ጥቃት የደረሰባቸው ወንዶችና ሴቶች ህጻናትን በመጠለያ ጣቢያቸው እየረዱ እንዳሉ የነገሩን ወይዘሮ መቅደስ ሁሉም ህጻናት ጥቃቱ የደረሰባቸው በቤታቸውና በአካባቢያቸው ባሉ ሰዎች ነው ይላሉ። በቅርብ ቤተሰብ ነው፣ በጎረቤት በቅርብ ቤተሰብ ቤተሰብ ውስጥም ብዙ የማይነገር ነገር አሁን፣ በቅርብ ከአባት ጀምሮ በጣም ቅርብ በሆኑ ቤተሰቦች ላይ ህጻናት ይደፈራሉ። ሌላው ደግሞ ከገር እናስተምራለን ብሎ ልጆች አመጡና እዚህ ካመጡ በኋላ ደግሞ በተለያየ ሰው ይደፈራሉ። እና በቅርብ ሰው ነው በብዛት የሚደፈሩት፣ በሩቅ አይደለም። ምክንያቱም ህጻናት ብዙም በሩቅ ቦታ ማሄዱ እዛው ያለ ሰው ነው የሚደፍራቸው፣ እና የቤተሰብ አባላትም ይደፍራሉ። እንዲህኛ ሪፖርት የሆነው ነው የምነግርሽ። ሪፖርት ሳይሆን የሚቀር ሊኖር ይችላል። ተጎጂዎቹ ሴቶችና ህጻናት ከጥቃቱ በኋላ ማህበረሰቡ የሚያደርስባቸውን ጫና አሸንፈው ፖሊስ ጋር ከደረሱ በኋላ ጉዳያቸው እስኪጠናቀቅ ጥቃቱን ካደረሱባቸው ሰዎች ገለል ብለው መቆየት አለባቸው። የኮሮና ቫይረስ ከገባ በኋላ ግን እነዚህን ተጎጂዎች በተለይ ወንዶቹን ተቀብሎ የሚያቆያቸው ማግኘት አስቸጋሪ መሆኑን በአዲስ አበባ ፖሊስ ኮሚሽን የሴቶችና ህጻናት ምርመራና እንክብካቤ ኃላፊ ኮማንደር አፀደ ወርዶፋ ይናገራሉ። ጥላት እንደዚህ ለትልልቅ ሴቶችን ለሚሰጡ አገልግሎት ነበር። ቶታሊ ግን አሁን ይሄ ከኮሮና በኋላ የተዘግቡበት ሁኔታ ነው ያለው። ለሴቶች ፈጣን በሆነ ሁኔታ መጠላ ቢገኝም ለእነዚህ ለወንድ ህጻናቶች እኒን መጠላ አልተገኙም። ወይዘሮ መቅደስ መጠላ ልዩኝ አድርጎ በተለይ በመቀመጫ ጉዳት የደረሰባቸው ህጻናት ብቸኛ መጠላ ነበር ያንን አገልግሎት በመስጠት አሁን ግን ባለመኖሩ ያው የሚመጡ ልጆችን ብኖሩ እንግዲህ ፖሊስ ምንም ማድረግ አይችልም። የወጡትን ልጆች ልጆች ናቸው ና ሜዳ ላይ መጣር ስልማ ይቻል አቅም በፈቀደ መጠን ከየትም ከየትም ተብሎ የሚሸኝበትም ደግሞ ምንም አማራጭ ከሌለ ደግሞ እዛ ፖሊስ ጣቢያ አካባቢ የሚቆዩበት ሁኔታ ነው ያለው። ኮሮና እንደገባ በፖሊስ ጣቢያ ውስጥ ወደ አስራ ሁለት የሚጠጉ ህጻናት ነበሩ ያሉን ኮማንደር አጸደ ህጻናቱ ምግብና ማደሪያን የመሳሰሉ መሰረታዊ ነገሮች ስለሚያስፈልጋቸው በተገኘው አጋጣሚ ከሰዎች ጋር እንዲጠጉ ወይም በፖሊስ ጣቢያው አካባቢ እንዲቆዩ ቢደረግም በፖሊስ ስራ ላይ ግን ትልቅ ጫና እየፈጠረ እንደሆነ ጨምረው ያስረዳሉ። በኮሮና ቫይረስ ምክንያት ሰው በቤቱ እንዲቆይ በሚደረግበት ወቅት የቤት ውስጥ ጥቃቶች ሊጨምሩ እንደሚችሉ ታሳቢ ያደረገው የፌዴራል ጠቅላይ ፍርድ ቤት ፍርድ ቤቶች በበሽታ ምክንያት መደበኛ ስራቸውን ባቋረጡበት ወቅት ከሚያያቸው ጥቂት አስቸኳይ ጉዳዮች አንዱ አድርገው እንዲሰሩ መመሪያ አስተላልፏል። ወይዘሮ ሜሮንም መስሪያ ቤታቸውን ጨምሮ መንግስት ለጉዳዩ ትኩረት በመስጠት እየሰራ መሆኑን ይገልጻሉ። መንግስት አንዱ ትኩረት ከሰጣቸው ጉዳዮች መካከል ጾታዊ ጥቃት እንደመሆኑ ፍርድ ቤቶች በጣም ለውሱ ጉዳዮች ነበረ መጀመሪያ ወረርሽኙን ተተክፍቶ ነበሩት በኋላ ላይ ግን የጥቃቶች መበራታት ሲሰማ የቤት ጥቃት ጥቃተኝነት ፍርድ ቤቶች እንደሚያዩ ከአንድ ወር ተኩል ገደማ በፊት ይፋ ተደርጎ ፍርድ ቤቶች በዚህ ጉዳይ ክፍት ናቸው። ስለዚህ ፍርድ ቤቶች ክፍት ከሆኑ በዚህ ጉዳይ ጥቃት የሚፈጸሙባቸው ሴቶች፣ ህጻናት ክንስ አገልግሎት እንደሚያገኝ ግልጽነት ለዚህ ወደዛ ሄደው ወንጀል በተፈጸመበት ወረዳ ነው ፖሊስ ጣቢያ ሄደው አመልክተው ፍትህ ማግኘት እንደሚችሉ ሌላውም የማህበረሰቡ አካል ደግሞ የሴቶች ደህንነት የህጻናት ደህንነት መጠበቁን ማረጋገጥ አለባቸው። በሀገር ደረጃ ጥናት ተካሂዶ በሴቶችና በወንዶች ላይ የሚደርሱ ፆታዊ ጥቃቶች ቁጥር በውል ባይታወቅም፣ ወይዘሮ ሜሮን በተለያዩ መንገዶች ወደ ቢሯቸው ከሚመጡ የሴቶችና ህጻናት ጉዳዮች መሀል ዘጠና በመቶ በጥቃት ውስጥ የሚያልፉ መሆናቸውን አመልክተዋል። ለአሜሪካ ድምጽ ዘገባ ስመኛለሁ።